የአሜሪካ ድምፅ ነው። በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የመስከረሙ 1 2016 ዓ.ም መሰናደው ጀመረ። ለመላው ኢትዮጵያውያን መልካም አዲስ ዓመት እየተመኘን ለምሽቱ የያዝናቸው መሰናዶች እናስተዋውቃችሁ። በአዲሱ ዓመት ግጭቶችን በሕግና ፖለቲካዊ ማዕቀፎች በዘላቂነት ለመፍታት ትኩረት እንዲሰጥ ይሰመኩ ጠየቀ። ካለፈው ዓመት ጀምሮ ሲሰራበት ያለ አሁንም ገና ያልጸደቀ ረቂቅ አለ። እሱ ረቂቅ ጸድቆ በዋናነት ኃላፊነት የሚሰጠው መንግስታዊ ተቋም ኖሮ ይህንን ሁኔታ የሚከላከል መፈናቀሉ ከደረሰም በኋላ ተፈናቃዮች አስፈላጊው ድጋፍና አጠቃ እንዲደረግላቸው የሚያስተባብር የሚያደራጅ ተቋም እንዲመረጥ ወይም በአዲስ እንዲቋቋም መደረግ አለበት የሚል ምክር ሀሳብ አቅርበናል። የሰማቸኋቸው ምክትል ኮሚሽነር ራኬብ መለሰ ናቸው። በምሽቱ በዚህ ዙሪያ ዘገባ ይኖረናል። ይህንና ሌሎች መሰናዶዎችን ይዘን ነው ወደ እናንተ የመጣ ነው። ሰላም ጤና ስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ በአመቱ የመጀመሪያውን መሰናዶ በመምራት አብሬያችን ቆየው ኤደን ገረመው ነኝ። እንዲሁም ደግሞ ከስቱዲዮ ስርጭቱን በማቀናበር ኤልያስ አስማረም አብሮኛል። የምሽቱ ዋና አዘጋጅ ደግሞ ጽዮን ግርማናት ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎችና ዲጂታል ባለሙያዎች ጋር በመሆን አብራችሁን ተምሹ ዘንድ በአክብሮት እየጋበዝን ለምሽቱ መሰናዶቻችን የሚተላለፉባቸውን የስርጭት አውታሮች እናስተዋውቃችሁ። በን መግቢያችን ላይ እንዳስተዋወቅ ነው። በኢትዮሳት ቨርቹዋል ቻናል ላይ እንገኛለን። እንዲሁም ደግሞ በፌስቡክና በድረገጻችን ፌስቪዮ የአምሃሪክ ላይ እንድትከታተሉን እንጋብዛለን። አሁን ከዓለም ዙሪያ ወደ ተሰባሰቡ አጫጭር ዜናዎች ነው የምንሻገረው። በድጋሚ መልካም አዲስ ዓመት እንደምናመሻችሁ። ዜናውን የማሰማችሁ እንግዲህ ወልዴ ነኝ። በሊቢያ በደረሰ የጎርፍ አደጋ በመቶ የሚቆጠሩ ሰዎች ሕይወታቸውን ማጣታቸው፣ የሰሜን ኮሪያው መሪ ኪም ጆንግ ኡን ከፕሬዚደንት ቭላዲሚር ፑቲን ጋር ለመነጋገር ዛሬ ማክሰኞ በባቡር ሩሲያ መግባታቸው፣ እንዲሁም የትረምፕ ክስ ፖለቲካዊና የአሜሪካን ውስጣዊ ችግር ያጋለጠ ነው ሲሉ ፑቲን መናገራቸው የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። ደርና፣ በተሰኘች የሊቢያ ምስራቃዊ ከተማ በደረሰ አደገኛ ጎርፍ 700 የሚሆኑ ሰዎች ሞተው ቀብራቸው ሲፈጸም 10,000 የሚሆኑት ደግሞ ያሉበት አልታወቅም ተብሏል። አንዳንድ ምንጮች በሺህ የሚቆጠሩ ሰዎች እንደሞቱ በመግለጽ ላይ ናቸው። የአሶሴት ፕሬስ ዜና ወኪል ከካይሮ እንደዘገበው የአደጋ ሰራተኞች አስክሬኖችን በመሰብሰብ ላይ በመሆናቸው የሟቾች ቁጥር ከተጠቀሰውም በላይ ሊሆን ይችላል። የሰባት መቶ ሰዎች ቀብር መካሄዱን ዘገባው ጨምሮ ገልጿል። ከሜዲትሬንያን የተነሳውና ዝናብ የቀላቀለው ዳንኤል የተሰኘው አውሎ ነፋስ በምስራቅ ሊቢያ በሚገኙ ከተሞች ከፍተኛ ውድመት አስከትሏል ተብሏል። በአንዳንድ ቦታዎች መንደሮች በጠቅላላ በጎርፍ ተወስደዋል። የአገሪቱ ቀይ መስቀልና ቀይ ጨረቃ ማኅበር ኃላፊ እንዳሉት አስር ሺህ ሰዎች የደረሱበት አልታወቀም። የአምቡላንስ እና የድንገተኛ አደጋ ባለሥልጣን በበኩሉ በደርና ከተማ 2300 ሰዎች መሞታቸውን ቢያስታውቅም ግምቱ በምድር ላይ እንደተመሠረተ አልገለጸም ሲል አሶሲትድ ፕሬስ በዘገባው አመልክተዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን ከፕሬዚዳንት ቭላዲሚር ፑቲን ጋር ለመነጋገር ዛሬ ማክሰኞ በባቡር ሩሲያ ገብተዋል። አሜሪካና ደቡብ ኮሪያ በበኩላቸው በሁለቱ መሪዎች መካከል የመሳሪያ ልውውጥ ስምምነት ሊኖር እንደሚችል በማስጠንቅ ላይ ናቸው። የመከላከያ ሚኒስትራችን ኪም ጆንግ ኡን በግል ባቡር ሩሲያ ሳይገቡ እንዳልቀረ ያምናል። በርካታ ወታደራዊ አጀብ እንደነበርም ታይቷል ሲሉ የደቡብ ኮሪያው የመከላከያ ሚኒስቴር ቃል አቀባይ ተናግረዋል። የመሳሪያና የቴክኖሎጂ ዝውውርን በተመለከተ ድርድር ይኖር እንደሆነ በአንክሮ እየተከታተል ነው ሲሉ አክለዋል። ቃል አቀባዩ ኪምና ፑቲን ሩሲያ በዩክሬን ለምታካሄደው ጦርነት የሚውል ተጨማሪ መሳሪያ ለሰሜን ኮሪያ ስለምታቀርብበትና በምትኩም ሩሲያ ለሰሜን ኮሪያ ለሳተላይትና ኒውክሌር ለሚታጠቁ የውሃ ውስጥ ሰርጓጅ መርከቦቿ ዘመናዊ ቴክኖሎጂን እንዲሁም የምግብ እርዳታን ልታቀርብ ስለምትችልበት ሁኔታ ሊነጋገሩ ይችላሉ ተብሏል። በዩክሬን ጦርነት ጥቅም ላይ ሊውል የሚችል መሳሪያ ሰሜን ኮሪያ ለሩሲያ እንዳታስተላልፍ አሜሪካና ደቡብ ኮሪያ በማስጠንቀቅ ላይ ናቸው። ይህ በእንዲህ እንዳለ በቀድሞ የአሜሪካ ፕሬዝደንት ላይ የተመሠረተው ክስ ፖለቲካዊና የአገሪቱ የፖለቲካ ስርዓት እየተበላሸ እንደሆነ ያመለክታል ሲሉ የሩሲያው ፕሬዝደንት ቭላዲሚር ፑቲን ዛሬ ተናግረዋል። ሩሲያ በትረምፕ ላይ እየሆነ ያለውን እንደ መልካም ማሳያ ተወስደዋለች ሲሉ በምስራቅ ሩሲያ በተዘጋጀ አንድ መድረክ ላይ የተናገሩት ፑቲን ይኸውም የአሜሪካ የፖለቲካ ስርዓት መበላሸቱን የሚያመላክት እንደሆነ አስረድተዋል። ከዚህም የተነሳ አሜሪካ ሌሎችን ስለ ዲሞክራሲ መስበክ አትችልም ሲሉ ፑቲን አክለዋል። ትረምፕ ለቀረበባቸው ክስ ሁሉ ጥፋተኛ እንዳልሆኑ ሲያስታውቁ በድጋሚ ለምርጫ እንደሚወዳደሩ የሚጠበቁት ፕሬዚደንት ባይደን አስተያየት ሲሰጡ አይሰሙም። በአንድ የፖለቲካ ተፎካካሪ ላይ የተፈጸመ በደል ነው። ይህ እየሆነ ያለውን አሜሪካውያን አሜሪካውያንም ሆኑ ዓለም በሙሉ እያየ ነው። ውስጣዊ ችግራቸውን አጋልጧል ሲሉ አክለዋል ፑቲን። ትራምፕ ከሩሲያ ጋር ልዩ ቁርኝት አላቸው የሚለውን የቆየ ውንጀላም ፑቲን ሐሰት ነው ሲሉ አጣጥለዋል። በአሜሪካ ያለው አስተዳደር የሩሲያን ነባራዊ ጠላት ነች እያለ ለሕዝቡ በመቀስቀሱ በመጪው ምርጫ ማንም ቢያሸንፍ የሩሲያና የአሜሪካ ግንኙነት ላይ የሚያስከትለው ጉልህ ለውጥ እንደማይኖር ፑቲን አስታውቀዋል። የግሉ ኩባንያዎች የሚጫወቱትን ሚና አስመልክቶ ፑቲን ሲናገሩ ቢሊዮነሩን ኢላን መስክ ጎበዝ፣ ንቁ እና ተሰጥዖ ያለው ነጋዴ ሲሉ ገልጸውታል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የእስረኞች ልውውጥ እንዲደረግ ለማስቻል አሜሪካ በኢራን ተቀማጭ ገንዘብ ላይ ጥላ የነበረው ማዕቀብ ለጊዜው በማንሳት 6 ቢሊዮን ዶላር ከደቡብ ኮሪያና ካታር አስተላልፋለች ሲል ሮይተርስ ተመለከትኩት ያለውን የአሜሪካ መንግስት ሰነድ ጠቅሶ ዘግቧል። በገንዘቡ ምትክ በኢራን የተያያዙ አምስት የአሜሪካ ዜጎች እንደሚለቀቁ፣ በተጨማሪም በአሜሪካ የተያያዙ አምስት ኢራናውያን ነጻ እንደሚወጡ ታውቋል። በኢራን ከተያያዙት ውስጥ ጥምር ዜግነት ያላቸው የአካባቢው ጥበቃ ባለሙያ ሞራድ ታባዝ እና ነጋዴው ሲያማክ ነማዚ ይገኙበታል ተብሏል። ማዕቀቡን ለጊዜው ማንሳት የአሜሪካ ብሔራዊ ደህንነትን ፍላጎት የጠበቀ እንደሆነ ሚኒስትሩ አንቶኒ ብሊንከን እንዳመኑበት ከአሜሪካ የውጭ ጉዳይ መስሪያ ቤት የተገኘው ሰነድ አመልክቷል። ማዕቀብ ተጥሎበት የነበረውና ለኢራን የተላከው ገንዘብ ለሀገሪቱ የሚሰጠው ጥቅም ውስን እንደሆነና ለሰብአዊ ንግድ ልውውጥ ብቻ እንደሚውል ተመልክተዋል። የገንዘቡና እስረኞች ልውውጥ በሚቀጥለው ሳምንት ሊካሄድም እንደሚችልም ታውቋል። በኢንተርኔት የመፈለጊያ ሥርዓቱን በበላይነት ብቻውን ተቆጣጥረዋል በሚል የአሜሪካ መንግሥት በጉግል ላይ የመሠረተው ክስት ዛሬ በዋሽንግተን ዲሲ በሚገኝ ፍርድ ቤት መታየት ጀምሯል። ክሱ የወደፊቱን የኢንተርኔት እጣ ፈንታ የሚመለከትና ጉግል ትርጉም ያለው ተፎካካሪ ይመጣበት እንደው የሚያመላክት ነው ሲሉ በፍትህ መስሪያ ቤቱ ጠበቃ የሆኑት ኬኔት ዴንዘር ተናግረዋል። ለሚቀጥሉት አስር ሳምንታት ከአንድ መቶ በላይ ምስክሮችን የሚደመጡ ሲሆን ግዙፉ የቴክኖሎጂ ኩባንያ የፍትህ መስሪያ ቤቱ የከፈተው ክስ ተገቢ ያለመሆኑን ዳኛውን አሚት ሜታን ለማሳመን ይሞክራል ተብሏል። በዋሽንግተን ዲሲ በመታየት ላይ ያለው ክስ ከ20 ዓመታት በፊት የዊንዶውስ የኮምፒውተር ስርዓትን በብቸኝነት ተቆጣጥሯል ሲል የፍትሕ መስሪያ ቤቱ በማይክሮሶፍት ኩባንያ ላይ ካቀረበው ክስ ወዲህ በአንድ ግዙፍ ኩባንያ ላይ የተከፈተ ከባድ ክስ ነው ተብሏል። የጉግል ኩባንያ ከኤሌክትሮኒክስ መሳሪያ አምራቾች፣ የሞባይል ስልክ አገልግሎት ሰጪዎች እና ከሌሎችም ኩባንያዎች ጋር ልዩ ኮንትራት በመፈጸም በኢንተርኔት የመፈለጊያ ስርዓቱን በበላይነት ተቆጣጥሮ ሌሎች አማራጭ ሆነው እንዲቀርቡ እድል አልሰጠም ሲል መንግስት ይከራከራል። በመጨረሻም በሐዋይ በአንድ ትልቅ ደሴት ላይ የሚገኝ እሳተ ገሞራ መፍላቱንና የቀለጠው ዓለትም መፍሰሱን ቀጥሏል። እሳተ ገሞራው ከመፈንዳቱ በፊት የመሬት መንቀጥቀጥ እንደነበር የአሜሪካው የስነ ምድር ምርምር ተቋም አስታውቋል። ኬልዌያ የተሰኘው እሳተ ገሞራ የፈጠረውን ስጋት በመመልከት ተቋሙ የማስጠንቀቂያ ደረጃውን ከፍ አድርጓል። በሐዋይ የእሳተ ገሞራ ብሔራዊ ፓርክ የሚገኘው የኬልዌያ እሳተ ገሞራ በዓለም ከሚገኙ ከባድ እሳተ ገሞራዎች አንዱ ነው። በእንደ አውሮፓን አቆጣጠር 2016 በስፍራው በደረሰ የመሬት መናወጥ በመቶ የሚቆጠሩ መኖሪያ ቤቶችና የንግድ ማዕከላት ፈርሰዋል። ክብራትና ክብራን፣ ለምሽቱ የተዘጋጀው ዜና በዚሁ ተፈጽሟል። ለቀሪው ክፍለ ጊዜ ወደ ኤደን መራቸዋሉ። ከአለም ዙሪያ ለተሰባሰቡ ዜናዎች እንግዲህ ወልዴን አመሰግናለሁ በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት መስከረም 1 2016 ዓ.ም መሰናዷችንን ነው አብራችሁን ስለሆናችሁ እናመሰግናለን ኤደን ገረመው መሰናዷውን በመምራት በምራት ጽዮን ግርማ በአርቶቱ ኤልያስ አስማረ በቅንብሩ አዋዮ ገበያው ደግሞ በዲጂታል እንዲሁም ደግሞ ሴሲ አሸናፊና ግርማ ደገፋ በምስልና ድምጽ ቅንብሩ አብረውን ያመሻሉ እናንተም አብራችሁን ታምሹ ዘንድ እየጋበዝን አሁን ሌሎች ቶዲያዝ ነው አብይ ርዕስ እንሻገራለን። በአዲሱ አመት ግጭቶችን በህግና ፖለቲካዊ ማዕቀፎች በዘላቂነት ለመፍታት ትኩረት እንዲደረግ ኢሰመኮ ጠየቀ። የኢትዮጵያ ሰብዓዊ መብቶች ኮሚሽን በ2015 ዓ.ም በሀገሪቱ የተስፋፉ የትጥቅ ግጭትን በሰላማዊ መንገድ ለመፍታት አበረታሽ ጥረቶች ቢደረጉም አሁንም አሳሳቢ የሰብአዊ መብቶች ጥሰቶች እየተፈጸሙ እንደሆነ ጠቅሶ በአዲሱ ዓመት እንዳይቀጥሉ በህግ ማዕቀፍ ዘላቂ መፍትሄ መስጠት እንደሚገባም አሳስቧል። ምክትል ዋና ኮሚሽነር ራኬብ መለሰ እንደተናገሩት በግጭቶችና ጥቃቶች ሳቢያ በዜጎች በህይወት የመኖርና የመንቀሳቀስ መብት ላይ እየደረሰ ያለው ጥሰት አሳሳቢ ነው ብለዋል። በየአካባቢው የተስፋፉ ግጭቶች የሰባዊ መብቶችን ጥሰት እንዳስከተሉ ለአሜሪካ ድምጽ የተናገሩት የሐዋሳ ዩኒቨርሲቲ የህግ መምህር በፈቃዱ ድሪባም ከወታደራዊ እርምጃ ይልቅ ፖለቲካዊ መፍትሄ ለግጭቶቹ ዘላቂ እልባት ለመስጠት እንደሚያስችልም አመላክተዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ልኳል። ትናንት በሸኘነው የ2015 ዓ ም በሰሜናዊ የኢትዮጵያ ትግራይና አማራ ክልሎች ከፊል አካባቢዎች እንዲሁም የኦሮሚያና የቀድሞ የደቡብ ብሔር ብሔረሰቦችና ህዝቦች ክልሎች አንዳንድ አካባቢዎች በበዙ እውከትና የትጥቅ ግጭት መካከል ከርመዋል። የትጥቅ ግጭቶችና ጥቃቶች በብዙሃኑ ዜጎች ላይ የሰብአዊ መብት ጥሰቶችን እንዳስከተሉ የኢትዮጵያ ሰብአዊ መብቶች ኮሚሽን ምክትል ዋና ኮሚሽነር ራኬብ መሰሌ ለአሜሪካ ድምፅ ተናግረዋል። በተለይ በኦሮሚያ ክልል የታዩ ግጭቶችን በሰላማዊ መንገድ ለመፍታት የተደረገው ጥረት አብረታችን እንደነበረም ምክትል ኮሚሽነሯ ገልጿል። የሽግግር ፍትህ ሂደቱን ለማስጀመር የህግና የፖሊሲ የማውጣት ማህበረሰቡን የማወያየትና ሀሳባቸውን እንዲገልጹ ሀሳባቸው በፖሊሲ ማርቀቁ ሂደት ውስጥ ሀሳባቸው እንዲካተት የተጀመረው ጅማሮ በጥሩ ተመዝግቧል። እንዲሁም የተወሰኑ አካባቢዎች ከግጭቱ ጋር በመፈናቀላቸው ወደ ቀያቸው መመለስ መቻላቸው፣ ምንም እንኳን ብዙ ችግሮች ቢኖሩትም ወደ ቀያቸው መመለስ መጀመራቸው እንደ ጥሩ ጅማሮ ታይቷል። በሐዋሳ ዩኒቨርሲቲ የህግ መምህር በፍቃዱ ድርባም በየቦታው ተስፋፍተው የከረሙ ግጭቶች እያሳረፉ ያሉት ጉዳትና የሰብአዊ መብት ጥሰቶች አስከፊ እንደሆኑ ተናግሯል። በሰላማዊ መንገድ ለመፍታት ጥረት መደረጉንም በበጎ ጎን እንደሚወስዱት ገልጿል። የፕሪቶሪያው የሰላም ስምምነት በጣም የተደነቀ በአፍሪካ ህብረት ምስጋናን ያገኘ ትልቅ ጅማሮ፣ እንደዚህ አይነት ከእርስ በርስ ግጭቶች ወጥተው ወደ ሰላም መምጣት እንደሚቻል ያየንበት፣ ከዛም አልፎ በኦሮሚያ በታጣቂ ኃይሎች በተለይ ራሱን የኦሮሞ ነጻ አውጪ ጦር እያለ እንደዚሁም ደግሞ በመንግስት ሸኔ የሚባለው ድርጅት እና በመንግስት መካከል የሰላም ስምምነት ተስፋ ታይቶ የነበረበት መንግስት ለድርድር ዝግጅነቱን ያሳየበት ነበረ። እንደ አለመታደል ሆኖ ግን ስኬታማ አልሆነም። በዛ በኩል ያሉ አንዳንድ አሁንም እንደቀጠሉ ናቸው። ጦርነቶች አሉ። በኦሮሚያ ክልል ላይ በተለይ ደግሞ ምዕራብ ኦሮሚያ ላይ ያለው ነገር በጣም ውጥረት ያየለበት ነው። ስቲል ህዝቡ ጭንቀት ውስጥ እንዳለ በተለያየ መንገድ የሚደርሰን ነው ማለት ነው። ስለዚህ ሁለት ሺህ አስራ አምስት እንዳልኩ በአጠቃላይ አዳዲስ ግጭቶች፣ ክስተቶች፣ ኩነቶች የሆኑበት ተስፋዎችም የተጣሉበት ዓመት ሆኖ ነው ያለፈው። ዋና ምክትል ኮሚሽነር አከብ ችግሩን ለመፍታት ጥሩ ጅምሮች ቢታዩም አሁን አሳሳቢ አዝማሚያዎች መኖራቸውም ጠቁሟል። بتيك زيك لي حاليلد مفل ويم ببليروج نقلكابة بوليس حاليل الدقاتته بميل የተጀመረው አሰራር የጀመረው ግጭት በተለይ በአማራ ክልል በጣም አሳሳቢ ሁኔታ ላይ ደርሷል። አሁንም እየተካሄደ ያለ ግጭት አለ። እንዲሁም በኦሮሚያ አካባቢ ያለው ግጭት አሁንም እየተስፋፋ ብዙ ሰዎች እንዲፈናቀሉ፣ እንዲሞቱ፣ ንብረታቸውን እንዲያጡ ያለበት ሁኔታ አሁንም በስፋት እየተካሄደ ነው። እንዲሁም አሁን ያለንበት ሁኔታ የአስቸኳይ ጊዜ አዋጅ ነገሮችን በተለይ የሰብዓዊ መብት ጥሰቶችን ሊያባበስ ይችላል የሚል ስጋት አለን። የኢኮኖሚው ሁኔታ እንግዲህ በጣም አሳሳቢ ነው ደረጃ ላይ ደርሷል። የትምህርት የሕክምና አገልግሎትም እንደዚሁ ከግጭቱም ጋር በተያያዘ ከግጭቱም ውጪ አሳሳቢ ሁኔታዎች እንዳሉ በሪፖርታችን ጠቅሰናል። ሁነኛ መፍትሄ በመስጠት ረገድ ጥሬቶቹ ልል እንደሆኑም የዩኒቨርሲቲው መምህር ተናግሯል። ብሔራዊ የምክክር መድረክ አለ ኮሚሽን ተዘጋጅቷል። እንደዚሁም ደግሞ በፍትህ ሚኒስቴር በኩል እየተዘጋጀ ያለ ከሽግግር ፍትህ ጋር የተገናኘ ኢኒሼቲቮች አሉ። እነዚህ ኢኒሼቲቮች በአንድም በሌላም ጥሩ ናቸው። ነገር ግን ትልቁ ችግር ምንድን ነው? ጉዳዩን በዘለቄታዊነት የመፍታት አቅማቸው ውስን ነው ብዬ ነው ማስበው። የሽግግር ፍትህን ጨምሮ የህግ ማዕቀፎችን እና ፖሊሶችን ማውጣትና ገቢራዊ ማድረግም እንደሚገባ ምክትል ኮሚሽነሯ ወይዘሮ ራኬብ አሳስቧል። ወደ ስልሳ ሁለት ክትትሎች ነው በ2015 በጀት አመት የሰራ ነው። በእነዚያ ክትትሎች ያየናቸው በጣም አሳሳቢ ሁኔታዎች ከምዝገባ ጋር ታወቂያ ካርድ እንኳን ባለማግኘታቸው ለበርካታ የሰብአዊ መብት ጥሰት የሚዳረጉ በርካታ ኢትዮጵያኖች አሉ። አሁንም የነሱ ሁኔታ አሁንም ያሳስበናል። የህግ ማዕቀፍ ካለፈው አመት ጀምሮ ሲሰራበት ያለ አሁንም ገና ያልጸደቀ ረቂቅ አለ እሱ ረቂቅ ጸድቆ በዋናነት ኃላፊነት የሚሰጠው መንግስታዊ ተቋም ኖሮ ይህንን ሁኔታ የሚከላከል መፈናቀሉ ከደረሰም በኋላ ተፈናቃዮች አስፈላጊው ድጋፍና ጥበቃ እንዲደረግላቸው የሚያስተባብር የሚያደራጅ ተቋም እንዲመረጥ ወይ በአዲስ እንዲቋቋም መደረግ አለበት የሚል ምክር ሀሳብ አቅርበናል። በተጨማሪም የጥቃት ሰለባዎችን ያካትት ምክክር ማድረግ ለግጭቶች ዘላቂ መፍትሄ እንደሚያስገኝ በኢትዮጵያ ሰብዓዊ መብቶች ኮሚሽን የ2015 ዓ.ም ዓመታዊ ሪፖርት ላይ ተመላክቷል። የሐዋሳ ዩኒቨርሲቲው የሕግ መምህር በፍቃዱም በዚሁ ሀሳብ እንደሚስማሙ ገልጿል። እውነት ለመናገር በዩኤን ደረጃ የተሞከሩ ሽምግልናዎችም ሆኑ ድርድሮች ቪክቲሞችን ሴንተር ያደረጉት ሳያደርጉ ከተደረጉት ውስጥ በብዙ እጥፍ ሰክሰስፉል ነው ተብሎ በጥናት የተረጋገጠ ነገር ነው እና ሁሌም ተጎጂዎችን ማዕከል ያደረገ በነገራችን ላይ ተጎጂዎችን ማዕከል ያደረገ ማለት የተጎጂዎቹ ፓርቲሲፔሽን ብቻ አይደለም፣ መፍትሄውም ከተጎጂዎቹ ስሜት አንጻር ሲሆን መፍትሄው ዘላቂ ነው። ካልሆነ ተጎጂዎቹ ለከፈሉት መስዋዕትነት ፖለቲከኞች ብቻ የሚደራደሩ ከሆነ ትክክለኛው ለውጥ ይመጣል ማለት አይደለም። ምክንያቱም ተጎጂዎችን ወክለው የሚከራከሩ ፖለቲከኞችም ከተጎጂዎቹ አንጻር ሳይሆን ከራሳቸው የፖለቲካ ትርፍ አንጻር ነው ፎከስ አድርገው ከመንግስት ጋር ለመደራደርም የሚፈልጉት። ይህ በእንዴ እንዳለም በወርሀ የካትት ሁለት ሺህ አስራ አምስት ዓመተ ምህረት የክልሎችን ልዩ ሀይሎች መልሶ ለማደራጀት የተደረገው እንቅስቃሴ በተለይም በአማራ ክልል የቀሰቀሰው አዲስ ግጭት ተባብሶ ታይቷል። በኦሮሚያ ክልልም በግጭት ተጽዕኖ ውስጥ የሚገቡ አካባቢዎች ከጊዜ ወደ ጊዜ የተስፋፉ መምጣታቸው በሌሎችም ክልሎች ዘላቂ መፍትሄ ሳያገኙ በተደጋጋሚ በሚያገረሹ ግጭቶች ሳቢያ የሚደርሰው ሞት፣ የአካል ጉዳት መፈናቀል የመሠረተ ልማትና የንብረት ውድመት አሁንም አሳሳቢ ሆኖ እንደቀጠለ የኮሚሽኑ ሪፖርት አብራርቷል። በመንግሥት የሚደረጉ የዘፈቀድና ሕገወጥ እስሮች፣ አስገድደው መሰወር፣ የዋስትና መብትን አለማክበር፣ ድብደባና የስቅይት ድርጊቶችም መቀጠላቸውን ምክትል ዋና ኮሚሽነሯ ራኬብ አስታውቀዋል። ሰዎች ለአጭር ጊዜም ለረዥም ጊዜም ተሰውረው ቤተሰቦቻቸው ሳያገኟቸው የህግ ባለሙያዎች ሳያገኟቸው ተሰውረው የሚቀመጡበት ሁኔታን ትኩረት ሰጥተን በሁለት ሺህ አስራ ስድስት ከተቻለ ማስቀረት ካልሆነ ደግሞ በጣም መቀነስ የሚያስፈልግ ሰብአዊ መብት ጥሰት እንደሆነ በሪፖርታችን አስቀምጠናል። ከወታደራዊ እርምጃ ይልቅ ፖለቲካዊ መፍትሄ ለግጭቶች የዘላቂ እልባት እንደሚያስገኝ ያስገነዘቡት የአዋሳ ዩኒቨርሲቲ የህግ መምህር በፍቃዱ ድሪባም ዛሬ አሃዱ ብለን በጀመር ነው የ2016 ዓ ም ትኩረት እንድሰጠው መክረዋል። በአጠቃላይ በኢትዮጵያ ላይ ያሉ ግጭቶች፣ አለመከባበሮች እየባሱ መጥተዋል። መናናቆች፣ ፖለቲከኞች መንግስትን ማያከብሩበት መንግስትም ደግሞ ለህዝብና ለፖለቲከኞች ቦታ ቫልዩ የማይሰጥበት ነገር በጣም እየበዛ መጥተዋል ና በአዲስ ዓመት እንግዲህ የተባባሱት ውጥረቶች በፖለቲካዊ ንግግርና ምክክር ብቻ መሰረት አድርጎ እንዲፈቱ ወታደሩን፣ ፖሊሶችን ወንድሞቻችን ናቸው መቼም እና እዚህም እዛም ማን ለከብ ሀገራዊ ቀውሶችን ግን ፖለቲካዊ ችግሮች በፖለቲካዊ መንገድ ብቻ የሚፈቱበት እንዲሆን ከልብ ከልብ እመኛለሁ። ከትግራይ ከአማራ ከኦሮሚያና ከቀድሞው የደቡብ ብሔር ብሄረሰቦችና ህዝቦች ክልሎች በተጨማሪ የደቡብ ምዕራብ ኢትዮጵያ፣ የቤንሻንጉል ጉሙዝ፣ የሶማሌና የአፋር ክልሎች አካባቢዎችም ጉልህ ችግሮች እንደሚታይባቸው ሪፖርቱ የገለጸው ኢሰመኮ ሴቶች፣ ህጻናትና አረጋውያን በእጅጉ አሳሳቢ የመብት ጥሰቶች እንደሚፈጸምባቸው አመላክቷል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም። በመከታተል ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁ የአመቱን የመጀመሪያ መሰናደው ነው። ለዕለቱ የያዝነው አብይ ርዕስ እዚህ ላይ ተጠናቋል። የትንታኔው መጽሔት ይቀጥላል። ግጭት ከፈተና ያስተናከላቸው 15ሺህ በላይ የሚሆኑ ተማሪዎች ከሳምንት በኋላ ለፈተና ይቀመጣሉ። በኢትዮጵያ ባለፈው የ2015 ዓ ም ሐምሌ ወር የተሰጠውን የ12ኛ ክፍል ብሔራዊ ፈተና በግጭት ምክንያት ያልወሰዱ ከ15ሺህ በላይ የሚሆኑ ተማሪዎች ከአንድ ሳምንት በኋላ ለፈተና እንደሚቀመጡ የሀገሪቱ የትምህርት ምዘናና ፈተናዎች አገልግሎት አስታውቋል። ተፈታኝ ተማሪዎቹ በአማራ ክልል በጎንደር ከተማ እና በጋምቤላ ክልል በነበረው የጸጥታ ችግር ምክንያት ፈተናውን ሙሉ ለሙሉና በከፊል ያልወሰዱ እንደሆኑና ከመጪው መስከረም 8 እስከ መስከረም 11 ቀን 2016 ዓ.ም ለመፈተን ዝግጅት እየተደረገ እንዳለ የተቋሙ የህዝብ ግንኙነትና ኮሚኒኬሽን አገልግሎት ስራ አስፈጻሚ ለአሜሪካ ድምጽ ገልጸዋል። ገብረ ሚካኤል ገብረ መድህን ዝርዝራለው። የትምህርት ምዘናና ፈተናዎች አገልግሎት የህዝብ ግንኙነትና የኮሚኒኬሽን ሥራ አስፈጻሚ ማንጠግቦሽ አዳምጤ ለአሜሪካ ድምፅ በሰጡት ቃለ መጠይቅ የ2015 ዓ ም የ12ኛ ክፍል መልቀቂያ ብሔራዊ ፈተና ከሐምሌ 19 እስከ 28 ቀን መሰጠቱን አስታውሰዋል። በዚሁ ጊዜ በግጭት ምክንያት ፈተናውን ያልወሰዱ በሺዎች የሚቆጠሩ ተማሪዎች ከአንድ ሳምንት በኋላ እንደሚወስዱም አስታውቀዋል። ሁለት ዙር የማህበራዊ ሳይንስና የተፈጥሮ ሳይንስ ፈተና ተሰጥቷል። በዚህም በጸጥታ ችግር ምክንያት ፈተናውን ሙሉ በሙሉ እና በከፊል ያልወሰዱ ተፈታኞቻችን ይገኛሉ። ከነዚህ ባሻገር በማረሚያ ቤት የሚገኙ የአስራ ሁለተኛ ክፍል ብሔራዊ ተፈታኞች ፈተና አልወሰዱም። ስለዚህ አሁኑ ለሁለተኛ ጊዜ እነኝህን በጸጥታ ችግር እና በማረሚያ ቤት የሚገኙ ተፈታኞቻችን ለመፈተን ዝግጅታችን ጨርሰናል። ፈተና የሚሰጠን ከመስከረም ስምንት እስከ መስከረም አስራ አንድ ሁለት ሺ አስራ ስድስት ዓመተ ምህረት አጠቃላይ ተፈታኞቻችን አስራ አምስት ሺ ሶስት መቶ አስር ተፈታኞቻችን ናቸው። ከእነዚህ ውስጥ በማረሚያ ቤት የሚገኙት አራት መቶ አስራ ዘጠኝ ናቸው። የትምህርት ሚኒስቴር የ ሁለት ሺ አስራ አምስት አመተ ምረት የአስራ ሁለተኛ ክፍል መልቀቂያ ብሔራዊ ፈተና መጠናቀቅን አስመልክቶ በሐምሌ ወር ሰጥቶት በነበረው መግለጫ በጎንደር ዩኒቨርሲቲ ሶስት ግቢዎች ላይ በታጣቂዎች በተፈጸመ ጥቃት አንድ ፈታኝ አስተማሪና ሁለት ፖሊሶች መገደላቸውን ገልጿል። ጥቃቱ በፈጠረው አለመረጋጋት ሳቢያ 16000 ተማሪዎች የተወሰኑ የትምህርት አይነቶችን ፈተናዎች እንዳልወሰዱም አስታውቆ ነበር። በሌሎች ዩኒቨርሲቲዎችም እንደዚሁ ሁለት ተማሪዎች በጤና እክል ምክንያት እንደሞቱ የገለጸው የትምህርት ሚኒስቴር በጋምቤላ ዩኒቨርሲቲ ባጋጠመ የምግብ ብክለትም በርካታ ተማሪዎች ወደ ሕክምና መግባታቸውንና ከዚሁ ችግር ጋር በተያያዘ 38 ተማሪዎች ፈተና መውሰድ አለመቻላቸውን በወቅቱ ጠቅሷል። ከአንድ ሳምንት በኋላ ለፈተና ይቀመጣሉ የተባሉት እነዚሁ ተማሪዎች ተረጋግተው እንዲፈተኑ የህዝብ ግንኙነትና የኮሚኒኬሽን ኃላፊዋ ማንጠግቦሽ አዳምጤ መክረዋል። አንድ ጊዜ አቋርጠው ሁለተኛ እንደዚህ አይነት ነገር ሲፈጠር መረበሽ ሊኖር ይችላል። ስለዚህ እሱ እንዳይሆን በተቻለ መጠን ተረጋግተው እንዲፈተኑ ነው። ከዚህም በፊት ለተፈታኞቹ መግለጫ ሲሰጥ የነበረው ማስታወቂያ ምናምን እንዴት መፈተን አለባቸው የሚል በቂ ኦሬንቴሽን እንዲሁም የተሻለ ዝግጅት ያደረጉ ተማሪዎች ስለሆኑ ተረጋግተው እንዲፈተኑ። በሁለት ሺ አስራ አምስት አመተ ምህረት ለሁለተኛ ጊዜ በመንግስት ዩኒቨርሲቲዎች ምድረ ግቢ የተሰጠውን ፈተና ከስምንት መቶ አርባ ሺህ በላይ ተማሪዎች ወስደዋል። በፈተናው ወቅት የተቀመጠውን ደንብና መመሪያ በመተላለፍ በተማሪዎች የተፈጸሙ የሥነ ምግባር ጉድለቶች እንደታዩም በጊዜው ተገልጿል። ጎልቶ የታየው ችግር በተፈታኞች መካከል የተነሳ የቡድን ጠብ ሲሆን በዚህም የአካል ጉዳትና የንብረት ውድመት መድረሱን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ አስታውቀው ነበር። በቡድን ጠቡ የተሳተፉ ተማሪዎች በቁጥጥር ስር እንደዋሉም ሚኒስትሩ አብራርቷል። እነዚህን ጨምሮ የተለያዩ ችግሮችን ያስተናገደው የ2015 ዓ ም የ12 የሁለተኛ ክፍል መልቀቂያ ብሔራዊ ፈተና ውጤቱ መቼ ሊገለጽ እንደሚችል የትምህርት ምዘናና ፈተናዎች አገልግሎት ቃል አቀባይዋን ጠይቀናል። በተቻለ መጠን አሁን በጣም እኛ ጋር ያሉትን አቅም በሙሉ ሰራ ወደዛ በጣም በቶሎ እንዲደርስ እየተሰራ ነው፣ በፍጥነት እየሄደ ነው። ግን እነዚኞቹን አሁን የሚፈተኑት ተፈታኞች ውጤት አብሮ ለመግለጽ ነው የታሰበው። ምናልባት እንግዲህ መስከረም መጨረሻ አካባቢ ይገለጻል ብዬ አስባለሁ። በትግራይ ክልል በ2012 ዓ ም የ12ኛ ክፍል ተፈታኞች የነበሩና በጦርነቱ ምክንያት ያልተፈተኑ ተማሪዎችም ከመስከረም 29 እስከ ጥቅምት 2 ቀን 2016 ዓ ም ድረስ የመልቀቂያ ፈተናውን እንደሚወስዱ ማንጠግቦሽ አዳምጤ ለአሜሪካ ድምፅ ተናግረዋል። በትግራይ ክልል በመጪው መስከረም መጨረሻ ይሰጣል የተባለው የ12ኛ ክፍል መልቀቂያ ፈተና ከሦስት ዓመታት በኋላ ሲሰጥ የመጀመሪያው ይሆናል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ በድሬዳዋ ከተማ የተደራጁ ወጣቶች በዛሬው ዕለት እየተከበረ ባለው የ2016 ዓ ም የዘመን መለወጫ በዓል የዶሮ እርድ አገልግሎት በመስጠት ላይ ይገኛሉ። ለአንድ ዶሮ ከ50 እስከ 100 ብር የሚያስከፍሉት ስራ ፈጣሪዎቹ ወጣቶች 12ቱን የዶሮ ብልቶች በአግባቡ ቆጥረው ለባለቤቱ ያስረክባሉ። በየቀኑ ከአምስት እስከ አስር ሺ ብር ገቢ እያገኙ እንደሆነም ተናግረዋል። የወጣቶቹን ተነሳሽነት ተደራራቢ ስራ ያለባቸው የሴቶችንና የእናቶችን ጫና ሲያቃልል፣ አስራ ሁለቱን የዶሮ ብልቶች ማውጣት ለማይችሉም መፍትሔ ሆኗል ይለናል። አዲስ ቸኮል ዘገባለሁ። የርዕስ አውድ አመት እንቁጣጣሽ በዓል አከባበርን ከሚያደምቁ ነገሮች አንዱ ባህላዊ የምግብ ዝግጅት ነው። ዶሮ ወጥ ለክብረ በዓሉ ከሚጠቀሱ ባህላዊ ምግቦች አንዱ ነው። በኢትዮጵያ የበዓል መሰናዶ ዶሮ ወጥን ከሽኖ መስራት በዋናነት ከሚጠበቁት የሙያ መለኪያዎች አንዱ ነው። ዛሬ ዛሬ የዶሮ ወጡን ስራ የሚያቃልል ተነሳሽነት ተጀምሯል። በድሬዳዋ ከተማ አስተዳደር ከዓመት ባል ዶሮ መሸጫዎች አንዱ በሆነው ቀርሳ ተራ ሸማቾች የገዙትን ዶሮ እዚያው አሳርደውና አስራ ሁለት ብልት ቆጥረው ወደ ቤታቸው የሚወስዱበት አማራጭ ቀርቦላቸዋል። በርካታ የከተማ ወጣቶች በቡድን በቡድን ጥምረት ፈጥረው የእርድ አገልግሎቱን በመስጠት በቀን ከ5000 ብር በላይ ገቢ እያገኙ እንደሆነ ይናገራሉ። ጸጌሬዳ መሰለ፣ ደራጅታችሁ ምን እየሰራችሁ? እሱ ነገር ፈደራይተን ያው ዶሮ እየሰራን ነው ዶሮ እየሰራን መበለት መበለት። መቼ ነው ይህን ስራ የጀመራችሁ? አሁን አሁን በዚህ አመት ከዚህ ሰርቲ ታውቂያለሽ? አላውቅም። ጓደኞች እስከዚህ ውስጥ ያውቃሉ ያውቃሉ። ከዚህ በፊት ያውቃሉ። እኔ መጀመሪያ ነው። እንዴት ነው ስራ ከትናንትና የጀመራችሁት? ስ መቼ ጀመራችሁ? ትናንትና። እንዴት ነው ስራ? ሰው ብዙ ሰው ያሰራል። በጣም በጣም ብዙ ሰው ነው የሚያሰራው። በቀን እስከ ስንት ዶሮ? አረ በጣም ብዙ ነው። ስንት ልበል? በጣም ብዙ ነው። ትናንትና ምን ያህል ሰራችሁ? ትላንትና፣ ቢያንስ አንድ መቶ ይሆናል። ስንት ደረሳችሁ? ለሰባት ሰባት ሺህ ብር የደረሰው አለ፣ አምስት አምስት ሺህ ብር የደረሰው አለ። ስንት ነው ዶሮ የምታሳርዱበት ዋጋ? ትልቁ መቶ ብር ትንሹ አምሳ ብር። ከጓደኛው ጋር ዶሮ የማረድ እና የመበለት አገልግሎት ሲሰጥ ያገኘ ነው። ሌላኛው ወጣት ደግሞ በቀን ከ አስር ሺህ ብር በላይ ያገኛል። ስንት ነው የምትሰራው? 50 ብር ከጓደኛ ጋር ጓደኛ የለም። ትናንትናም ሰርተ ነበረ። ስንት ሰራ? ስንት ዶሮ አረደ? ስንት ብር አገኘ? እሺ። አብዛኞቹ ደንበኞች ለገዙስ ዶሮ እሑድና ሰኞ የወርድ አገልግሎት አግኝተዋል። ቅዳሜና ዛሬም ያሳርዷሉ። የወጣቶቹ እርዳ አገልግሎት የስራ ጫና እንዳቀለለላቸው ደንበኞች ይናገራሉ። የዶሮ ብልት ማውጣት ለተሳናቸውም መፍትሄ እንደሆነ አልሸሸጉም። ስሜ አይነ አደላ ይባላል። ሰፈሬ ጊንፊሌ ሀያስኩል አካባቢ ነኝ። ያው ለእኛ ለሴቶችም ጥሩ እድል ከፍቶልናል። ቢያንስ ቤት ውስጥ ንትናንልም ቢሮ ሰራተኞች ነን። ልጆች እናት ነን ቢያንስ ይቺ አጋጣሚ ለእኛ ዛሬ ደግሞ ሰኞ ነው የስራ ቀን ነው ዋዜማው አለብን ለዛ ያለችን ሰዓት በዚህ አጋጣሚ አሳርደን መፍትሄ እናደርጋለን ማለት ነው እና ብዙ ጠቅመውናል ጥሩ ነው የሚበረታታ ነገር ነው ለእኛ ማለት ነው ስንት ብር ከፈል ለማሳረጃ ያው ትልልቁ ከሆነ በመቶ ብር ሳብ ነው ያሁን የከፈልኩት ማለት ነው ትናንሹ ስልሳ ብር ይላል አይነቱ ስለሚለየው ነው እንጂ ጥሩ ነው አሁን የሚሰራበት ዋጋ ከምናሳየው ቤት ከምንደክመው ድካም አንጻር ከልጅ ጋር በጣም ከባድ ነው ከዛ አንጻር ምንም ማለት አይደለም ጥሩ ነው የጊዜያችንን ሰዓታችንን ይቆጥብልናል። እናመሰግናል። አንዳንዶች ሙያ ካለመቻል አሁን 12 ብልጥ መውጣት አለመውጣት ከዚህ በኋላ በቃ ፈተና ሙንቀር ማለት እንደዚህ ማሰ እያንዳንዷ ሴት ማረድ አቅቷት፣ ወያላም መገንጠል አቅቷት አይደለም እዚህ ጋር የምትመጣው ጊዜና ታይምን ሴፍ ከማድረግ አንጻር ነው እንጂ የዚህ ሙያ የሚቸግራ ሴት አለች ብዬ አላስብም። ዛሬ ወንድ ልጅ የሚሰራበት ሰዓት ላይ ነው ያለ ነው። እስከ ዳሬ ዋንስ ይባላል። ኳና ደረሰ ኳና ብራ ደረሰ እንዴት ነበረው? አሪፍ ነው። ጥሩ ነው። እዚህ ያገኘሁሽ፣ አሁን ዶሮ እስታሳርጄ ነው ያገኘሁሽ። ከዚህ ውስጥ ታሳርጃለሽ ወይስ መጀመሪያ ሁል ጊዜ ነው ማሳረደው? ማለት ማሳረድ እንደዚህ መበለስ ስለማትች ነው ወይስ በ አይ አይደለም፣ ከስራ ጋር ስለማይመችኝ ለዛ ነው። የስራ ጫና ካለባቸው እዚህ ነው የሚያሳርዱት። ማይችሉም ያው እዚህ ነው የሚያሳርዱት። ሀምሳ ብር። ከዚህ በፊት ስንት ነበር? ሀምሳ ብር። ሁሌም ሀምሳ ብር ነው። ጥሩ ዋጋ ነው ብለሽ ታስቢያለሽ? ጥሩ ዋጋ ነው ብዬ አስባለሁ። በኮንዶሚኒየምና በአፓርታማ የሚኖሩና የአሜሪካ ድምጽ ያነጋገራቸው ሌሎች ደንበኞችም የተደራጁትን ዶሮ አራጅ ወጣቶች አገልግሎት ይመርጣሉ። የተደራጁት ወጣቶች በቂ ቦታ ለሌላቸው የኮንዶሚኒየም ነዋሪዎች የፍየል እርድ አገልግሎትም ይሰጣሉ። ነንበሯን በሚገኘው የቁምን ሰዓት መሸጫ ወም ጀላ በአካባቢ ፍየል የገዙ ደንበኞች ፍየሉን እየነዱ ሳይሆን በአካባቢው በተሰባሰቡ አራጆች ታርዶ የተበለተ የፍየል ስጋን በፌስታል ይዘው የሚሄዱበት አማራጭ አላቸው። በቀን ከ30 እስከ 40 የሚደርሱ ፍየሎችን አርደው እየበለቱ በቀን ከ15 ሺህ እስከ 20 ሺህ ብር ገቢ እንደሚያገኙ አገልግሎት ሰጪዎቹ አጫውተውናል። ስንት ጊዜ ነው ይህን ስራ ከጀመርክ? ሁለት ዓመት ይሆናል። ዓመት በዓል ብዙ ሰው ያሳርዳል። እዚህ ምን አይነት ሰዎች ናቸው የሚያሳርዱት? ምን ያህል ታርዳላችሁ በቀን? እስከ ስንት ማመጣ? ከፍተኛ እስከ ስንት ስንት ያርዳ? ባንድ ፍየል ስንት ነው የሚከፈላችሁ? በዶሮና ፍየል መሸጫ ገበያዎች እርዳ አገልግሎት ከሚሰጡ የተደራጁ ወጣቶች በተጨማሪ ቤት ለቤት እየዞሩም ስራውን የሚያከናውኑ አራጆች በርካቶች ናቸው። በአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ኢትዮጵያ አዲስ ዓመት ጦርነትና የኑሮ ውድነት ጫናዎች ቢያጠሉበትም በመከበር ላይ ይገኛል። በበለጸገ ትውፊታዊ ክዋኔዎች የተጌጠው የኢትዮጵያ የዘመን መለወጫ በዓል በመባቻው ዛሬ እየተከበረ ነው የሚገኘው። ይሁንና በሀገሪቱ ካለፈ ዓመት የተሻገረው የፖለቲካና የኢኮኖሚ አለመረጋጋት በበዓሉ አከባበር ላይ የመቀዛቀዝ ጥላ አጥልቶበታል። አሶሽየትድ ፕሬስ በአዲስ አበባ ገበያዎች ተዘዋውሮ ያጠናቀረውን ዘገባ ስመኞች የቆየ እንደሚከተለው ታቀርበዋለች። እጅግ በተጨናነቀው የአዲስ አበባ ከተማ በደመቁት የገበያ ቦታዎች የዋጋ ግሽበቱ ያሳደረው ተጽዕኖ በጉልህ ይታያል። የከተማዋ መንገዶች በቀለማት ባሸበረቁና የበዓሉን ስሜት በሚያጭሩ የገበያ ስፍራዎች ደምቀው ቢታዩም ከክብረ በዓሉ ጀርባ ያሉት እንደ ሽንኩርት፣ ዶሮና ቅመማ ቅመሞች ያሉ አስፈላጊ ሸቀጣ ሸቀጦች ዋጋ አስቸጋሪውን የኑሮ እውነታ ያንጸባርቃሉ። ድንጋጤና ጭንቀት የሚነበብባቸው ሸማቾችም የተሻለ ዋጋ ለማግኘት አጥብቀው ይከራከራሉ። አዳነች መለሰ ልጇን በብቸኝነት የምታሳድግ የአንድ ልጅ እናት ናት። በአዲስ አበባ ጎዳናዎች ላይ አትክልቶችን በመሸጥ ትተዳደር ነበር። አሁን ግን ካከፋፋዮች የሚቀርበው የአትክልት ዋጋ መናር ንግዷን ለመቀጠል አስቸጋሪ ስላደረገባት መተዳደሪያ ስራዋን ለማቆም ተገዳለች። አዳነች ለበዓሉ መዋያ እንዲሆናት ዶሮና ሽንኩርት ልትገዛ ወደ ገበያ ብትመጣም የሸቀጦቹ ዋጋ ከምታስበው በላይ ስለሆነባት ሳትወድ በግድ የመግዛት ሀሳቧን እንደቀየረች ትናገራለች። የሽንኩርት ልገዛ ነበር። ሰባ አምስት ሰባ ብር ይላሉ። አቅሜ ስላልቻለ ቸዋለሁ። ዶሮም ያው ውድ ነው። አንድ ሺ ሁለት መቶ አንድ ሺ ሶስት መቶ ነው የሚሉት። አነስተኛ ስድስት መቶ ስድስት ከሃምሳ ነው ሴት ዶሮ የሚባለው። ያው እንግዲህ እንደ አቅሜ ለመዋል ነበር። አልገዛም ስለተወደደ። አቅሜ አልቻለም። ተውኩት። በኢትዮጵያ ስላለው ውስብስብ የኢኮኖሚ ሁኔታ ለመረዳት የምጣኔ ሀብት ባለሙያ የሆኑት ዶክተር ቆስጠንጢኖስ በርሄ ለዋጋ ግሽበቱ ምክንያት የሆኑትን ሁኔታዎች ያስረዳሉ። ስለ ዋጋ ግሽበት ስናነሳ የዋጋ ግሽበት ብቻ ብለን የምንጠራው ሁኔታ አይደለም። ትክክለኛው ስያሜ መሆን ያለበት የተጋነነና አንዴ ከወጣ ተመልሶ የማይወርድ የዋጋ ግሽበት ነው። ምክንያቱም ላለፉት አራትና አምስት ዓመታት የዋጋ ግሽበቱ ከ30 እስከ 40 በመቶ ነው። ይህ ደግሞ አገሪቱ ከ29 ቢሊዮን ዶላር በላይ የሚገመቱ ሸቀጦችና አገልግሎቶችን ከውጭ እያስገባች ያለችበት የውጭ ምንዛሪ ላይ የተመሠረተ ነው። በምትኩ ወደ ውጭ የምትልከው ደግሞ በጣም ውስን የሆኑ እቃዎችን ነው። ዶክተር ቆስጠንጢኖስ አክለው በሀገሪቱ እየተከሰቱ ያሉ ግጭቶች ወደ ውጭ በሚላኩና ወደ ሀገር ውስጥ በሚገቡ ምርቶች ዋጋ መካከል ካለው አለመመጣጠን ጋር ተደምረው ለኢኮኖሚው ችግር ትልቅ አስተዋጽኦ እያደረጉ መሆኑንም ያብራራሉ። አሁን ኢትዮጵያ ውስጥ ያለው የጦርነት ኢኮኖሚ ነው። በጦርነት ኢኮኖሚ ውስጥ ደግሞ የሸቀጦች እጥረት ይከሰታል። በግጭት ቀጠና ውስጥ ያሉ ስፍራዎች ማምረት ስለማይቻል ደግሞ በአምራቾች ዘርፍ ስር የነበሩ ሰዎች ቁጥር በከፍተኛ ሁኔታ ይቀንሳል። ሶስተኛው ነገር ደግሞ መንግስት ለወታደራዊ ወጪዎች የሚመድበው በጀት ይጨምራል። ኢትዮጵያውያን መከራ ቢደራረብባቸውም አዲሱን ዓመት በስሜት ለማክበር ባላቸው ጽኑ አቋም ግን ጸንተዋል። በባህል የበለጸጉና በልዩ ሁኔታ የሚያንጸባርቁ አካባበሮች አሁንም የከተማዋ የልብ ትርታ ሆነው ይታያሉ። በየአካባቢው የሚታዩት ባህላዊ ውዝዋዜዎች፣ መሳጭ የሙዚቃ ትርኢቶችና ማህበራዊ መስተጋብሮችም የኢትዮጵያ ሕዝብ ጽናት ማሳያ ናቸው። በቀለማት ባሸበረቁ ባህላዊ ልብስ የተዋቡ ሴቶች በከተማው የተለያዩ ክፍሎች እየተዘዋወሩ የሚያሳዩዋቸው ባህላዊ ውዝዋዜዎች ሲወርድ ሲዋረድ የመጣው ባህል ተጠብቆ እንዲኖር ያደርጉታል። በቡድን ተሰባስበው ባህላዊ ዳንሶችንና ዘፈኖችን በጋለ ስሜት የሚያሳዩት ሰዎችም ይህን የማይናወጥ ጽናት በኩራት ያንጸባርቃሉ። በዓሉን ተሰባስበው የሚያከብሩ ቤተሰቦች በዋጋ ንረት ምክንያት እቅዳቸው ላይ ማስተካከያ ቢያደርጉበትም ክብረ በዓሉን ለመዘከር ግን ተዘጋጅተዋል። በአሶሲየትድ ፕሬስ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ በዩናይትድ ስቴትስ ከሁለት ዓመታት በፊት እንደ አውሮፓውያን አቆጣጠር መስከረም 11 ቀን የተካሄደው የሽብር ጥቃት ዛሬም በአሜሪካ በሀዘን ድባብ ባጠላበት ሁኔታ ታስቦ ውሏል። ወደ ሶስት ሺ ሰዎች የሞቱበት ዕለትን የሚዘክሩ የተለያዩ ስነ ስርዓቶችም ተካሂደዋል። የቪዮያ ቬሮኒካ ባልድራስ እግሊሲያስ በመላው ዩናይትድ ስቴትስ ከተከናወኑ የመታሰቢያ ስነስርአቶች ውስጥ ጥቂቶቹን ቃኝታለች። ደረጀ ደስታ እንደሚከተለው ያቀርበዋል። እንደ ኤሮፓ አቆጣጠር መስከረም 11 ቀን 2001 ዓ ም አሸባሪዎች አራት የመንገደኞች አውሮፕላኖችን በኒውዮርኩ የዓለም ንግድ ማዕከል በፔንታገንና በፔንሲልቬኒያ መስክ ላይ ከሰከሱ። በዚያች ዕለት የተገደሉት ወደ 3000 የሚጠጉ ሰዎች። አብዛኞቹ ቤተሰቦች ዕለቱ አሁንም ገና አዲስና ከፊታቸው ድቅን እንዳለ ነው። ሳይቢል ራምሳራን ሴት ልጃቸው በመስከረም 11 ጥቃቱ ተገላባቸዋለች። ሀያ ሁለት ዓመት ቢሆንም አሁንም እንደዛው ነው የሚሰማኝ፣ ልክ ትላት እንደሆነ ልበል። ልነግርሽ አልችልም። እጅግ በጣም ከባድ ነው። ሁለተኛ ልጅ የነበረች ሂርማ ጎንዛሌስ በመስከረም 11 ጥቃት እህት ሞቶባቸዋል ከዚያች ዕለት አንዳንድ የሚረብሹ ትዝታዎችን ያመጣል በኒውዮርክ የአክሲዮን ገበያ ማዕከል ወይም ስቶክ ኤክስቼንጅ ዕለቱ በህሊና ጸሎት ታስበዋል ምክትል ፕሬዝደንት ካማላ ሃሪስን ጨምሮ በኒውዮርክ ታችኛው ማናሃተን በአንድ ወቅት የዓለም ንግድ ማዕከል በነበረበት ስፍራ በተሰራው መታሰቢያ ላይ በተካሄደው ሥነ ሥርዓት በርካታ የፖለቲካ ሰዎች ተገኝተዋል በሻንክስክቪል ፔንሲልቬኒያ፣ በተካሄደው ስነ ስርዓት ላይ በወደቀው በረራ ቁጥር 93 ውስጥ የነበሩ ተጎጂዎች ስም ሲነበብ በደወል የታጀበ ነበር። ክሪስችን አዳምስ ፔንታገን ውስጥ በዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስትን መሪነት በተካሄደው የመታሰቢያ ስነ ስርዓት ላይ አንድ ወታደራዊ ባንድ ዘማሪ ቡድን ዘምሯል። መከላከያ ሚኒስትሩ ሎይድ በወቅቱ ስለነበረው የአሜሪካውያን ስሜት ሲናገሩ ከጥቃቶቹ በኋላ በዚህ አስፈሪና ሀዘን መካከል ብዙ አሜሪካውያን ለሕብረተሰባቸውና ለአገራቸው ጥልቅ ስሜትና ኃላፊነት ተሰምቷቸው ነበር። በአርሊንግተን ቨርጂኒያም እንዲሁ ቀዳማይ እመቤት ጂል ባይደን በአደጋው ለተሰዉት ክብር የአበባ ጉንጉን አኑረዋል። በአንኮሬጅ አላስካ ከሚገኘው ወታደራዊ የጦር ሰፈር የተገኙት ፕሬዚደንት ባይደንም ዩናይትድ ስቴትስ በሁሉም መልኩ የሚገኙ የአሸባሪዎችን እንቅስቃሴዎችን ማምከኗን እንደምትቀጥል ቃል ገብተዋል። ጽናት ያሳየው የአሜሪካ ህዝብ ለማንም እንደማንሰግድ አረጋግጧል። በፍጹም ሸብረካ አንልም፣ አንገብርም የፖለቲካ ና ሪዮት አለማዊ ጥቃትን ጨምሮ ሽብርተኝነት ልዩነቶቻችንን በሰላምና በህግ የበላይነት ለመፍታት እንደ ሀገር የቆምላቸው ነገሮች ሁሉ ተቃራኒ ነው። ባይደን የአሜሪካ ዲሞክራሲያዊ መርሆች እንዲጠበቁ የአንድነት ጥሪ አቅርበዋል። ይቺን አገር ከአዳዲስ የሽብር ጥቃቶች ለመጠበቅ መስዋዕት ለከፈሉ የሰራዊቱ አባላትና አርበኞችም ያላቸውን ክብር ገልጸዋል። አድማጭ፣ ተመልካቾቻችን የምሽቱ የመጀመሪያው ምዕራፍ ተጠናቋል። ወደ ሁለተኛው ምዕራፍ እንሻገራለን። በአማራ ክልል የተስፋፋው ጦርነትና በኦሮሚያ ክልል የቀጠሉ አለመረጋጋቶች ከኑሮ ውድነቱ ጋር ተደማምሮ ሀገራዊ ምጣኔ ሀብቱን በአዲሱ ዓመትም በአስቸጋሪ ሁኔታ ውስጥ ሊያሳልፈው እንደሚችል የፋይናንስና ና የምጣኔ ሀብት ምሁራን ስጋታቸውን ጠቆሙ። ባለፈው ዓመት በፕሪቶሪያ የተፈረመው የሰላም ስምምነት በጦርነት ለተዳከመው የኢትዮጵያ ኢኮኖሚ መነቃቃትና ተስፋን የሰጠ እንደነበረም ምሁራኑ አመላክቷል። አስማማው ዋዬ ነው ለዛሬ የቢዝነስና ምጣኔ ሀብት ሁለት ባለሙያዎችን አነጋግሮ ተከታዩን አሰናድቷል። ትላንት አሮጌ ዓመት ተብሎ ላይ መለስ የተሸኘው የ2015 ዓመተ ምህረት በኢትዮጵያ ኢኮኖሚ ውስጥ ጉራማይሌ መልኮች የታዩበት ነበር። በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ረዳት ፕሮፌሰር ዶክተር ሰዋላ አባተ ባለፈው ዓመት ጥቅምት ወር በፌዴራል መንግስትና በህወሓት መካከል የተፈረመው የሰላም ስምምነት በጦርነት ለተዳከመው የኢትዮጵያ ኢኮኖሚ መነቃቃትን ተስፋ የሰጠ ነበር ይላሉ። የመንግስት ወጪ ጦርነቱ ቢቀጥል፣ ኑሮ ቢገጥመው የነበረውን ጭማሪና እድገት ስናስብ የጦርነቱ መቆም በአጠቃላይ በመንግስት ወጪ ላይ በጀት ላይ ከሚሊተሪ ከውትድርና ወጭ ጋር ተያይዞ ያሉ ወጪዎች እንዲቀንሱና ይህም በተወሰነ መንገድ ኢንፍሌሽኑ ሊደርስበት ከነበረው ጫና የራሱ የሆነ አዎንታዊ አስተዋጽኦ አድርጓል። የጦርነቱ መቆም ሌላው በፋይናንስ ተቋማት ዙሪያ የነበረው እድገት አዳዲስ ባንኮች፣ አዳዲስ የፋይናንስ ተቋማት ወደ ኢኮኖሚው መቀላቀል አጠቃላይ አገሪቱን የቁጠባ አማውንት እንዲጨምር የራሱ የሆነ በጎ አስተዋጽኦ ሰድረዋል የግብርና ምጣኔ ሀብት ባለሙያው ዶክተር ደምስ ጫንያለው በበኩላቸው ለአንድ ኢኮኖሚ ወሳኝ የሆነው የሰላምና ደህንነት ሁኔታ መሻሻል አለማሳየቱ በምርት ሂደቱ ላይ ጫና እንደፈጠረና በ2015 ዓ.ም ለታዩ ምጣኔ ሀብታዊ ችግሮች አንዱ ምክንያት እንደነበረ ያወሳሉም አንድ ኢኮኖሚ ከማምረት ጀምሮ እስከ መጨረሻው በሲስተም በስርዓት ስናየው እስከ ሸመታና ፍጆታ ድረስ ያለው ሊሳለጥና ውጤታማ ሊሆን የሚችለው የተለያዩ ግባቶች ከአንድ ስፍራ ወደ ሌላ ስፍራ በሚፈለጉበት ጊዜ በሚፈለገው መጠን ተንቀሳቅሰው ውጤታማ እንዲሆኑ ሲቻል ነው። ከዚህ አንጻር እኔ በእኔ ግምት ሁለት ሺ አስራ አምስት በተለይ ከማምረት አንጻር ትንሽ ችግር ነበረበት እላለሁ። ስለዚህ ሰላምና ደህንነቱ ወሳኝነት አለው ከሸመታም አንጻር ያው ሁለት ሺ አስራ አምስት እንደ ሀገር ለምሳሌ በግብርና ብትወስድ ገበያ ላይ የሚቀርበው ሁለት ሺ አስራ አራት አስራ አምስት የተመረተው ባለፈው አስራ አምስት ጥር ህዳር እንዲያል በየጊዜው ወደ ገበያ የሚወጣውን ማቅረብ ስንችል ነው እስከ ተወሰነ ደረጃ ድረስ ይህም ቀላል አልነበረም በእነዚህ ምክንያቶች እንግዲህ አንዳንድ የሚያሳዩን ውጤቶችም በተጠበቀው መንገድ ስላሌ ነው። ስለዚህ ትልቁ ቻሌንጅ የነበረው ለዚች ሀገር የሰላምና ደህንነት ጉዳይ ነው ማለት ይችላለሁ። ከጊዜ ወደ ጊዜ እየተባባሰ የመጣው የዋጋ ንረት በማህበረሰቡ ህይወት ላይ የፈጠረው የኑሮ ጫና በተሸኘው አመት ከገጠሙ ኢኮኖሚያዊ ፈተናዎች ተጠቃሹ እንደነበረ ዶክተር ሰዋላ አባት ይገልጻሉ። መንግስት አጠቃላይ ወጪ ያም ሆነ ጦርነቱ ቁሞ እያለ የሚነበረው አጠቃላይ ወጪ እና በጀት ከፍተኛ በመሆኑ የተለያዩ ሀገራት ያገኝ የነበረው ብድርና እርዳታ በመቀነሱ በቀጥታ ከብሔራዊ ባንክ ተበድሮት የነበረው የገንዘብ መጠን እጅግ በጣም ከፍተኛ እንደሆነ አይተናል። ከመቶ ሰማንያ ቢሊዮን ብር በላይ ከሴንትራል ባንክ መበደር ችሏል መንግስትና ይሄ ብድርም በዋናነት አጠቃላይ ኢኮኖሚ ውስጥ ለተፈጠረው የዋጋ ንረት ቀጥተኛ የሆነ አስተዋጽኦ አበርክተዋል ብሎ መውሰድ ይቻላልና በተለይ በእያንዳንዱ ማህበረሰብ ህይወት ውስጥ ያሳደረው ተጽዕኖ ቀላል አይደለም። የዋጋ ንረቱ አጠቃላይ ኢኮኖሚ ውስጥ ከፍተኛ የሚባል የዋጋ ንረት የተመዘገበበት አመት ነበር ብሎ መውሰድ ይቻላል። የኢኮኖሚ እድገቱ ለተጠበቀ ሁኑ። በተለይ የሰላም ጦቱ ያልተለመደ የዋጋ ንረት ማስከተሉን የሚያስረዱት ዶክተር ደምስ ጫና ያለው የገበያ ስርአቱ ህገ ወጥነት የበዛበት መሆኑ ደግሞ የበለጠ አባብሶታል ይላሉ። ሶስት ሺህ ብር አምስት ሺህ ብር ትከዛ የነበረ ጤፍ አስር ሺህ ብር ምናምን የተሻገረበት ብዙ ቦታ ነው። በአምስት መቶዎች የምትገዛት ዶሮ ሺ ሁለት መቶ ምናምን ገብታለች በቅርቡ እና ይሄንን ማስታረቅ አለብን። አቀድን፣ ስንዴውን አመረትን፣ በምግብ ሚዛን ስሌት መሰረት ለሀገር የሚበቃ ኖሮን ኤክስፖርት ማድረግ እንችላለን ተባለ። ይሄ ሁሉ ከሆነ በኋላ ይሄንን መግለጫ ከተሰጠ በኋላ በላይ መንግስት አካላት በሳምንት ጊዜ ውስጥ ስንዴ ለሸማቹ ገበያ ላይ ጠፋ፣ ወይም ደግሞ ዋጋው የማይቀመሶ ነው ተከሰተ። ለምን ሆነ ስንል ሰላሙና ደህንነቱ ቀጥሎ፣ ትልቁ ችግር በገበያ ሰንሰለት ውስጥ እና በገበያ ውስጥ ምርትን ከአንድ ቦታ ወደ ሌላ ቦታ አንቀሳቅሶ ለሸማች በሚበጅ ሁኔታ ዋጋው ተቆርጦለት፣ ኢቨን ከውጭ የመጣው መንግስት እንኳን ድጎማ አድርጎ የሚያስገባቸው መሰረታዊ ሸቀጦችም ከገቡ በኋላ የሚፈለገው ሸማሽ ጋር በተገቢው ዋጋ ነው በተገቢው መጠን ሲደርሱ አታይም። ና እንደዚህ አይነት ክስተቶች ነው ያየ ነው። የአሜሪካ ድምጽ ያናገራቸው ምሁራን ባለፈው አመት በአስቸጋሪ ሁኔታ ውስጥ አልፏል ያሉት የኢትዮጵያ ኢኮኖሚ ዛሬ በባተው አዲስ ዓመት ባለው ተስፋና ስጋት ላይም አስተያየታቸውን አጋርተዋል። በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ረዳት ፕሮፌሰር ዶክተር ሰዋለ አባተም መንግስት የዋጋ ንረቱን ለማረጋጋት በብሔራዊ ባንክ በኩል እንደሚወስድ ያስታወቀው ኢኮኖሚያዊ እርምጃ ለአዲሱ ዓመት ተስፋ የሚሰጥ እንደነበረ ይናገራሉ። ይሁንና ካለፈው አመት ሐምሌ ወር መጨረሻ ወዲህ በአማራ ክልል የተስፋፋው የትጥቅ ግጭትና በኦሮሚያ ክልል የቀጥሉ አለመረጋጋቶች ተስፋ የተደረጉ ኢኮኖሚያዊ መነቃቃቶችን ያደበዘዙና አገሪቱን ለተባባሰ ኢኮኖሚያዊ ችግር ሊዳርግ የሚችል ስጋትን አዝሎ የመጣ ስለመሆኑ ያብራራሉ። በሚቀጥለው በጀት አመት ላይ አጠቃላይ አገሪቱ በተለይ የእርሻው ክፍለ ኢኮኖሚ ላይ የሚኖረው የምርት መቀነስ አንድም ከጦርነቱ ጋር በተያያዘ ሁለትም በወቅቱ ማዳበሪያና ምርጥ ዘር ባለመድረሱ ከነዚህ ጋር ተያይዞ አጠቃላይ ሀገራዊ ምርቱ ላይ በተለይ የእርሻ ውጤት በሚሆኑ ምርት ግባቱ ምርቶች ላይ ከፍተኛ የሆነ ስጋት አድሮብኛል። ከዛ ውጭ ጦርነቱ በራሱ የሚፈጥረው ሀገራዊ ድባብ አለ። የውጭ ኢንቨስተሩንም ሆነ የአገር ውስጥ ኢንቨስተሩን የማያበረታታ አትሞስፌር ወደኋላ ሁለት እርምጃ እንዲጓዝ እንዲያስብ የሚያደርግ ነባሪ ሁኔታ በመፈጠሩ የአገር ውስጥ ኢንቨስትመንትም ሆነ የውጭ ኢንቨስትመንትን የቀጥተኛ ኢንቨስትመንትን የሚስብ አትሞስፌር አልኖረንም። እንዳለመታደል መታደል ሆኖ እሱ ኢኮኖሚ ላይ የራሱ የሆነ አሉታዊ ተጽዕኖ አሳድሯል። ጦርነቱ ጋር ተያይዞ አሁንም በቅርቡ የአሜሪካ መንግስት ከዚህ በፊት ጥሎት የነበረውን የአገዋ ተሳትፎንም ሆነ የአንዳንድ የመንግስት ኃላፊዎችን የጉዞ እገዳ እና ተዛማጅ የሆኑ አቀቦች ለአንድ ዓመት እንዲቀጥል መደረጉ የሚያሳየው ከእነዚህ ሀገራት ጋር ያለን ግንኙነት ስቲል እንዳልተሻሻለ እና እነዚህ ሀገራት ደግሞ አገሪቱ በምታገኛቸው ኢንቨስትመንትም ሆነ ብድርና እርዳታ የራሱ የሆነ ቀጥተኛም ሆነ ቀጥተኛ ያልሆነ ተጽዕኖ ስለሚያሳድር እነዚህ የዓለም አቀፋዊ ሁኔታዎች እንዲሁም ደግሞ በዓለም አቀፍ ደረጃ የዋጋ የነዳጅ ዋጋ መጨመር አሁን በቅርቡ ኢትዮጵያ ውስጥ ከአምስት ብር እና ከዛ በላይ በሌትር የዋጋ ጭማሪ ተደርገዋል። ይሄ በራሱ የኑሮ ውድነቱ ላይ የሚያስከትለው ተጽዕኖ እነዚህ እነዚህ አጠቃላይ ተዳምረው የሁለት ሺህ አስራ ስድስትን ኢኮኖሚ በጣም ፈታኝና ፈተና የበዛበት ያደርገዋል ብዬ ገምታለሁ። ዶክተር ደምስ ጫና ያለውም በአገሪቱ ያለው የሰላምና ጸጥታ ሁኔታ እስካልተስተካከለ ድረስ የ2016 ዓመተ ምህረት ከተስፋዊ ይልቅ ስጋቱ ያየላል ይላሉ። የዚህ የሰላምና ደህንነት እጦት ከቦታ ቦታ ግብአቶችን በሰዓቱ አቅርቦ ለመስራት አዳጋች እንደነበር ነው የምናውቀውና ይሄ በግንባር መፈታት በቅድሚያ መፈታት ፖለቲከኞቻችን በየትኛውም ጎራ የሆኑ እገሌ ለእገሌ አልልም። የሀገርና የሕዝብን ጥቅም አስቀድመው ገበሬውም ሆነ በኢንዱስትሪ ውስጥ ያለው ሰራተኛ በሰላም አምርቶ ለራሱም ሆነ ለሀገር የሚጠቅሙበት ሁኔታ ቢፈጠር ጥሩ ነው ላለሁ። በአዲሱ የኢትዮጵያውያን አመት መንግስት ሀገራዊ ሰላምን በዘላቂነት በማረጋገጥ የሀገር ውስጥና የውጭ ባለሀብቶች የኢንቨስትመንት መተማመን ማሳደግና ከድጋፍ ሰጪ ሀገራት ጋር አዎንታዊ ግንኙነት በማጠናከር ላይ መስራት እንደሚገባው ዶክተር ሰዋላባት ይመክራሉ። መንግስት ኮሚትድ ሆኖ አንድ እርምጃ ወደፊት ሂዶ እንደ ህዝብ መሪነቱ አማራ ክልል አካባቢ የተፈጠረውን የጦርነት ድባብም ሆነ በኦሮሚያ በተለይም ደግሞ በወለጋ አካባቢ ያለውን የጦርነት ድባብ ከመቀልበስ እና በሰላም ከመፍታት አንጻር ከፍተኛ የሆነ ኮሚትመንት ይጠበቅበታል። ይሄን ማድረግ ካልቻለ ሀገሪቱ ከፍተኛ የሆነ የችግር አዙሪት ውስጥ ትገባለች፣ የሚል አሰስመንት ነው ያለኝ እንደ አንድ ዜጋ እና አዲስ አመት ነው፣ በአዲስ መንፈስ በአዲስ ተስፋ የተፈጠሩ ችግሮችን በሰላማዊ መንገድ ለመፍታት ለየትኛውም ጥያቄ ሰላምና ሰላም ብቻ እንደ መፍትሄ አርጎ መውሰድ ከመንግስት የሚጠበቅ አላፊነት ነው ብዬ አስባለሁ። እዛ ላይ ከተሰራ ብዙ ነገሮችን መፍታት ይቻላል። መንግስት በበኩሉ ላለፉት ሶስት ዓመታት በትግበራ ላይ እንደነበረ የተገለጸውን የአስራ አመቱን የልማት እቅዱን በቅርቡ በገመገመበት ወቅት በዘንድሮ ዓመት ኢኮኖሚው የ6.3 በመቶ አማካይ እድገት ማስመዝገብ ስለመቻሉ አስታውቋል። በቀጣይ ሶስት ዓመታትም ማለትም ከ2016 እስከ 2018 ዓ ም ባሉ ጊዜያትም አማካይ አገራዊ ኢኮኖሚያዊ እድገት 8.3 በመቶ እንዲሆን ግብጥ እያለው ማለቱ የሚታወስ ነው። ለአሜሪካ ድምፅ አስማማየ ነው ከዋሽንግተን ዲሲ። የመጀመሪያው የአፍሪካ የአየር ንብረት ጉባኤ የበለጸጉ ሀገራት ለአፍሪካ የተሻለ የገንዘብ ድጋፍ እንዲያደርጉና አህጉሪቱ ያሉባቸው እዳዎች እንዲሰረዙ ጠይቋል። ሆኖም ተቺዎች ጉባኤው ለአየር ንብረት ለውጥ ተጽዕኖ ቀጥተኛ ተጋላጭ የሆኑ ማህበረሰብ ክፍሎችን ዘንግቷል ይላሉ። ስመኝሽ ቆየ ዘገባላት። የአፍሪካ መሪዎችን፣ ከፍተኛ ባለስልጣናትን፣ የአየር ንብረት ለውጥ አቀንቃኝ ተቋማትንና ግለሰቦችን ጨምሮ ከ30ሺህ በላይ ሰዎች ተሳትፈውበታል የተባለው የአፍሪካ የአየር ንብረት ጉባኤ በኬንያ የተካሄደው ለመጀመሪያ ጊዜ ነው። በአፍሪካ ሕብረት ስር የሚገኘውን የአየር ንብረት ለውጥ ጉዳይ የአፍሪካ መሪዎች ምክር ቤት ዘንድሮ በተረኛነት የምትመራው ኬንያ ጉባኤውን ያዘጋጀችው በአየር ንብረት ለውጥ ዙሪያ አፍሪካ የጋራ አቋም እንዲኖራትና በዓለም አቀፍ ጉባኤዎችና ድርድሮች ላይ ጠንካራ ድምፅ ማሰማት እንድትችል መሆኑን የኬንያው ፕሬዚዳንት ዊሊያም ሩቶ በጉባኤው ላይ ባሰሟቸው ንግግሮች አስታውቀዋል። የአፍሪካ መሪዎች የአየር ንብረት ጉባኤ የሰው ዘር የመጀመሪያ መገኛ አፍሪካን ያልተገደበ ዕድልና የጋራ ብልጽግና ምድር ለማድረግ የአፍሪካ ህዝብ ያለውን ራዕይ ማሳያ ነው። ከዚህ በተጨማሪ ዓለማችን ደህንነቷና ሚዛናዊ ስነ ምህዳሯ እንዲመለስላት ኢኮኖሚያዊ ለውጥ ያስፈልጋል። ለዚህ ደግሞ የኢንዱስትሪ ልማት አስፈላጊ ስለሆነ እሱን በዓለም አቀፋዊ ጥምረት ለመገንባት ያለን ቁርጠኝነት በመሪዎች ጉባኤ ላይ ተንጸባርቋል። ከነሐሴ 29 እስከ ጳጉሜ አንድ ለሶስት ቀናት የተካሄደው ጉባኤ ሲጠናቀቅ መሪዎቹ ያወጡት የናይሮቢ ስምምነት የተሰኘው የጋራ የስምምነት ሰነድ በዋናነት ያተኮረው 1.3 ቢሊየን የሚሆን ህዝብ እንደሚኖርባት በሚገመተው አፍሪካ አረንጓዴ እድገትን ለማበረታታትና የአየር ንብረት ለውጥ ተጽዕኖን ለመዋጋት ያስችላሉ በተባሉ የገንዘብ ድጋፍ መፍትሄዎች ላይ ነው። የበለጸጉ ሀገራት በሚለቋቸው በካይ ጋዞች ልክ ሊከፍሉ ቃል የገቡት የካርበን ክሬዲት ወይም የካርበን ልቀት ድርሻ ሽያጭ ተፈጻሚ እንዲሆንም ጠይቋል። ያሬድ አበራ በወርልድ ሪሰርች ኢንስቲትዩት ጥናት አጥኚና ተመራማሪ ሲሆን በዓለም አቀፉ የወጣቶች አየር ንብረት ለውጥ ጉባኤና ሌሎች ድርድሮች ውስጥ ኢትዮጵያን በመወከል ይሳተፋል። በኬንያው የአየር ንብረት ለውጥ ጉባኤ ላይም ተገኝቶ ሂደቱን የተከታተለው ያሬድ የናይሮቢው ስምምነት በካርበን ገበያ ላይ ማተኮሩ በአፍሪካ ሀገራት መካከል የመከራከሪያ አጀንዳ ሆኖ እንደነበር ይገልጻል። አንዳንድ ሀገራቶች ይሄ ጉዳይ ለእኛ የጥሩ ተስፋችን ነው ብለው ይመለከቱታል። አንዳንድ ሀገራቶች ደግሞ ይሄ ካርበን ሽያጭ ማለት የክላይሜት ዲስካሽን ላይ የሚቲጌሽን ጉዳይ ነው። ሚቲጌሽን ደግሞ ለእኛ ሳይሆን ለዌስተርን የሚጠቅም አጀንዳ ነው። የእኛ ፕራዮሪቲ አይደለም የቅድመ የፕራዮሪቲ ጓጅ ጉዳያችን አደለም ብለው ነበረ። ክርክሮች ወይም ደግሞ ውይይቶች ሲካሄዱ የነበረው ቋሚ የሆነ ድርድር አልነበረም፣ ግን በነበሩት ውይይቶች ላይ እነዚህ እነዚህ ጉዳዮች ተንጸባርቀዋል። በጉባኤው ላይ ፕሬዚዳንት ሳህለ ወርቅ ዘውዴን የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋና የግብርና ሚኒስትር ዶክተር ግርማ መንቴን ጨምሮ አርባ አምስት ገደማ በሆኑ ልዑካን የተወከለችው ኢትዮጵያ ከዚህ ረገድ ሚዛናዊ አቋም ማራመዷን ያሬድ አመልክቷል። 你就别秒得的。 በተለይ ደግሞ አሁን በኢትዮጵያ ደረጃ የነበረው ድምፅ ያው ለኢትዮጵያ የሚጠቅም ሀሳብ ነው። በተለይ ደግሞ አሁን ላይ ሳይሆን በተለይ እየተከልን ያለነው የአረንጓዴ አሻራ ተክሎች እነሱ በመጽደቅ በሚጀምሩበት ሰዓት የካርበን ሜካኒዝሙ በምንዘረጋበት ጊዜ ኢትዮጵያ በጣም እጅግ ተጠቃሚ ነው የምትሆነው። ኦፍኮርስ ኢትዮጵያም ጉዳዩን ባላንስድ በሆነ መልኩ ነው የተመለከተችው ብዬ ነው። ጉዳዩ ለኢትዮጵያ ወደፊት የሚጠቅማት ጉዳይ ነው። አሁን ባለው ደረጃ ደግሞ ስቲል ቅድሚያ ሁኔታ ሰታይ የተመለከተች ጉዳይ አይደለም። ቢሆንም ግን ሀሳቡን ባላንስድ በሆነ መልኩ ተመልክተዋለች ማለት ነው። የካርበን ክሬዲት ወይም የካርበን ልቀት ድርሻ ሽያጭ ጉዳይ ለአፍሪካ አዲስ እንደመሆኑ በርካታ ጥናቶችንና ውይይቶችን ይጠይቃል የሚለው ያሬድ፣ በጥቅሉ ግን የካርበን ሽያጭ ለአፍሪካ ጠቃሚ መሆኑን ያምንበታል። ከፋም ለማም አፍሪካን የሚጠቅማት ጉዳይ ነው። በአየር ንብረት ለውጥ ጋር ተያይዞ አዲስ ወይም ኢኖቬቲቭ ፋይናንሲንግ የሚባል ሀሳብ አለ። ኢኖቬቲቭ የሆነ ፋይናንስ አፍሪካ ገንዘብ የምታገኝበት ትልቁ ያለን አማራጭ ነው ማለት ነው። ምክንያቱም ካርበን የመያዝ ወይም ካርበን ሴኮስትሬሽን የሚባለውን በመሸጥ ትልቅ የፋይናንስ ገቢ ማግኘት እንችላለን። ይሄ በተለይ ደግሞ አሁን ገና ዲስከሽኑ አሁን በብዙ በአፍሪካ ተቋማቶች ወይም ደግሞ አፍሪካ ውስጥ ባሉ የምርምር ተቋማቶችም ቢሆን በመንግስት ተቋማቶችም ወይም ደግሞ መንግስታዊ ባልሆኑ ተቋማቶችም የእውቀት ወይም የግንዛቤው መጠን በጣም የጠለቀ ባለመሆኑ ምክንያት ያው ጉዳዩን አንዳንዶቹ እንደ አድቫንቴጅ፣ ሌላኞቹ ደግሞ እንደ ቅድሚያ የኛ ፕራዮሪቲያችን አይደለም በማለት ተመልክተውታል ማለት ነው። የናይሮቢው ስምምነት ከ14 ዓመታት በፊት የበለጸጉ ሀገራት ታዳጊ ሀገራት የአየር ንብረት ለውጥ ተጽዕኖን ለመቋቋም እንዲችሉ ለመስጠት ቃል የገቡትን 100 ቢሊዮን ዶላር እንዲፈጽሙም ጠይቋል። የአፍሪካ ሀገራት የአየር ንብረት ለውጥ የሚያስከትሏቸውን ተጽዕኖዎች መቋቋም የሚያስችላቸውን አቅም እንዲገነቡም የእዳ ስረዛን፣ የወለድ ምጣኔ ቅነሳ ወይም የክፍያ ጊዜ ማራዘሚያን ጨምሮ የእዳ ፎይታ እንዲደረግላቸው ጠይቀዋል። አንዳንድ የአካባቢ ጥበቃ ተሟጋቾችና የመብት አቀንቃኞች ግን ጉባኤው የአየር ንብረት ለውጥ እያደረሰ ባለው ጉዳት ተጠቂ የሆኑ አርሶ አደሮችን፣ አርብቶ አደሮችን፣ ሴቶችንና ልጃገረዶችን ጨምሮ ለችግሩ ተጋላጭ የሆኑ ህብረተሰቦችን ዘንግተዋል ሲሉ ቅሬታቸውን እያቀረቡ ነው። ለምሳሌ ኬር የተሰኘው ዓለም አቀፍ የሰብአዊ ተቋም ባወጣው መግለጫ የአፍሪካ መሪዎች የአየር ንብረት ለውጥ አፋጣኝ እርምጃ የሚፈልግ ጉዳይ መሆኑን አጽንዖት ሰጥተው መተዳደሪያቸው አደጋ ላይ የወደቀባቸውን ተጋላጭ ህዝቦች የውይይታቸው ማዕከል ያደርጋሉ ብለን ጠብቀን ነበር ሲል ቅሬታውን ገልጿል። ሀሳቡን እጋራዋለሁ የሚለው ያሬድ ጉዳዩ በጉባኤው ተሳታፊዎችም መነሳቱን፣ ሆኖም ግን አፍሪካ የውጭ እርዳታ ሳትጠብቅ እንዴት ከአየር ንብረት ጋር መላመድ ትችላለች የሚለው ሀሳብ በበቂ ሁኔታ ለውይይት ሳይቀርብ ማለፉን አመልክቷል። ፕራዮሪቲያችን አይደለም የሚሉ ተደራዳሪዎች አሉ። ወይም ደግሞ የሀገራቶች የዛ አይነት አቋም እያንጸባረቁ ይገኛል። ምክንያቱም ለእኛ አዳፕቴሽን የምንለው ኮንሰፕት ነው የሚጠቅመን። አዳፕቴሽን ኮንሰፕቱ ምንድን ነው? ካለው ኢንቫይሮንመንት ጋር ወይም የተጎዳውን ነገር ማጣጣም መቻል ማለት ነው። ያንን ለማጣጣም ቅድሚያ እነዚህ ድርቅ በድርቅ አዳፕቴሽን ኤንድ ሪዚሊየንስ የምንለው ኮንሰፕት በድርቅ የተጎዱ አካባቢዎችን ማልማት ነው የሚያስፈልገው። ሰው በዛ ምክንያት ነው ቅድሚያ አልተሰጠም ተብሎ እየተተቸ ያለው በሆነ መጠን እኔም እጋረዋለሁ ሀሳቡን። በሆነ መጠን ደግሞ ያው የግድ አዳዲስ ሀሳቦችን ደግሞ ኢንተርቴን ማድረግ አለብን ብዬ አስባለሁ። ሶ ከዛ አንጻር ነው የኔ ሪፍሌክሽን ቢሆነው። ያም ሆኖ ግን የአፍሪካ መሪዎች ለመጀመሪያ ጊዜ ተገናኝተው በአየር ንብረት ለውጥ ዙሪያ መነጋገር መቻላቸው በዓለም አቀፉ የአየር ንብረት ለውጥ ሂደቶች ውስጥ አፍሪካ የጋራ አቋም እንዲኖራት መሰረት እንደ ሚጥል ስምምነቱ ያሰምርበታል። በተለይ ደግሞ በመጪው ህዳር ወር በተባበሩት አረብ ኤምሬትስ ሊካሄድ በታቀደው ሀያ ስምንተኛው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ላይ ለአፍሪካ የመደራደሪያ አቅም እንደሚሰጣት ያሬድ ይገልጻል። ይህኛው ጉባኤ ትልቅ የሰራው ስራ ምንድን ነው? የአፍሪካን ድምፅ አንድ አድርጎ ለማሰባሰብ ትልቅ ሙከራ አድርጓል። ትልቅ በር ከፍቷል። ከዚህ በፊት ያልነበረ ነበረ። በተለይ ደግሞ በመሪዎች ደረጃ ዩዋ በሚኒስትሮች ደረጃ እና በተደራዳሪዎች ደረጃ ሁሌ የነበረ ጉዳይ ነው። በዚኛው ዓመት ለየት የሚያደርገው ይሄኛው ሰሜት ለየት የሚያደርገው አፍሪካ ራሷን የቻለ በተለይ በሀያ ስምንተኛው የአየር ንብረት ለውጥ ጉባኤ ላይ እንዲሁም ደግሞ ከሳምንት በኋላ የሚጀመረው የተባበሩት መንግስታት ጠቅላላ ጉባኤ ላይ ተመሳሳይ ድምፅ ሪፍሌክት እንድታደርግ ትልቅ መንገድ ከፍቷል። የዛ አይነት ደግሞ ተሳታፊዎችም ላይ የምመለከተው ነገር የዛ አይነት ኮመን ፖዚሽን ወይም ኢንላይትመንት ፈጥሯል ብዬ አስባለሁ። ያንን ነው ሶፋር ኦብዘርቭ ያደረገው። የአፍሪካ መሪዎች ለመጀመሪያ ጊዜ በአየር ንብረት ለውጥ ዙሪያ ያካሄዱት ጉባኤ በየሁለት ዓመቱ እንዲካሄድ ውሳኔ አሳልፈዋል። ወደፊት ከሚካሄዱ ጉባኤዎች ታዲያ ምን ይጠበቃል? እንዳንድ ባለ ድርሻስ ኢትዮጵያ ምን ሚና ሊኖራት ይገባል? ስላቀረብኩለት ጥያቄ ያሬድ ምላሽ አለው። በየሁለት ዓመት ውስጥ ብዙ የተለያዩ አዳዲስ ሀሳቦች፣ አዳዲስ ዴቨሎፕመንቶች ይመጣሉ እና ያንን ዴቨሎፕመንቶች ደግሞ መሪዎች ጉዳያቸውን አቴንሽን ሰጥተው እንዲወያዩበት እና እንዲመካከሩበት ትልቅ እድል የሚፈጠር መድረክ ነው ብዬ አስባለሁ። ኢትዮጵያ ከዚህ በፊት ያው በአየር ንብረት ለውጥ ጉባኤ ላይ እጅግ ጠንካራ የሆነ አፍሪካ ላይ የመምራት አቋም አላት። አሁን በተመሳሳይ ኬንያም የአይነት የኢትዮጵያን በመከተል የአይነት ሊደርሽፕ እያሳየች ነው ያለችው ኢትዮጵያ ከዚህ በፊት የነበራትን አቋም ማስቀጠል አለባት የሚል እና ባለፈው ኦገስት ወር ላይ በአፍሪካን የኢንቫይሮንመንት ሚኒስትሮች ጉባኤን በማዘጋጀት ትልቅ ሮል መጫወት ትችላለች። በአፍሪካ ክላይሜት ሰሚት ወይም ደግሞ በአፍሪካ ላይ ባለው የአየር ንብረት ለውጥ አጀንዳ ማለት ነው። እነዚህ ነገሮች ተጠናክረው ቢቀጥሉ ብዬ እመክራለሁ። ባለፈው ዓመት በተካሄደው የአየር ንብረት ጉባኤ ላይ የተሰባሰቡ የዓለም መሪዎች በየዓመቱ 300 ሚሊየን የካርበን ክሬዲት በማውጣት የአፍሪካን የካርበን ገበያ ለማሳደግ የያዙት እቅድ ተፈጻሚ ሲሆን በአህጉሩ ከ30 ሚሊየን በላይ የስራ ዕድል እንደሚፈጠር ተመልክቷል። በጉባኤው ላይ እንደተንጸባረቀውም የአፍሪካ መሪዎች የካርበን ገበያ ለአፍሪካ የሚሰጠውን የገንዘብ ድጋፍ ሊያሳድግና ከፍተኛ የኢኮኖሚ ብልጽግና ሊያመጣ ይችላል የሚል እምነት አላቸው። የአካባቢ ጥበቃ ባለሙያዎችና የመብት ተሟጋቾች ግን ይህ የካርበን ገበያ በረጅም ጊዜ እንዲመጣ የሚፈለገውን የከባቢ አየር ሙቀት ለመቀነስም ሆነ የአየር ንብረት ለውጥን ለመግታት አያስችልም በማለት ተቃውሞ ማሰማታቸውን ቀጥለዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ተመልካቾቻችን ለምሽቱ የያዝናቸውን መሰናዶዎች አጠናቀናል ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በአርቶቱ ከመላው የአሜሪካ ድምጽ ዘጋቢዎችና ባልደረቦች ጋር በመሆን እንሰናበታለን መልካም አዲስ ዘመን ተመኘን ሰላም ጤና ስጥልን ደናደሩ